The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው። ዛሬ አርብ ህዳር 17 ቀን 207 ዓ ም ነው ሰለሞን ክፍል ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከአዲሱ አበበ እንሰማለን። ደምና ምሽታችኋል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ የሚገኘውን የአፍሪቃ ህብረት ጦር ሰፈር ካጠቁ ስምንት የአልሻባብ አማጺያን መካከል ሶስቱን እንደገደለ ህብረቱ አስታውቋል። አሚሶም በመባል የሚታወቀውና ሶማሊያ ውስጥ የሚገኘው የአፍሪቃ ህብረት ሚሽን ቃል አቀባይ ለቪኦኤ እንደገለጡት በትናንቱ ጥቃት አምስት የህብረቱ ሰላም አስከባሪ አባላትና አንድ የውጭ ዜጋ የሥራ ተቋራጭ ተገድለዋል። ቃል ኮሎኔል አሊ ሐሙድ ምርመራው አሁንም እንደቀጠለ መሆኑን ተናግረዋል። አስረኛው ዓመት የሱናሚ እልቂት በመላው እስያ ዛሬ እየታሰበ ነው። ሱናሚ እንደ አውሮፓ ቆጣጠር በ2004 ዓ ም ቢያንስ 220 ሺህ ሕዝብ ያለቀበት በኃይለኛ ጎርፍና ዝናብ የተሞላ የማዕበል እልቂት መሆኑም አይዘነጋም። ሶሪያ በእስላማዊ መንግስት ተዋጊዎች ቁጥጥር ስር በሚገኙ አካባቢዎች ባካሄደችው መንግስታዊ የአየር ጥቃት በትንሹ 37 ሲቪሎች መገደላቸውን የሶሪያን ውዝግብ የሚከታተለው የመብት አስጠባቂ ቡድን አስታውቋል። የሶሪያ ሰብአዊ መብት ተከራካሪ ቡድን እንዳስታወቀው አልባብ እና ቀባሲን በተሰኙት አካባቢዎች በተካሄደው የአየር ጥቃት ከሞቱት መካከል ሰባት ህጻናትና ሁለት ሴቶች ይገኙባቸዋል። ይኸው ዋና ቢሮው ሎንዶን ውስጥ የሆነው የመብት ተሟጋች ቡድን በትናንቱ ጥቃት የሞቱ ሰዎች ቁጥር ሃያ አንድ መሆኑን መግለጡ ይታወሳል። ሩሲያ አዲስ ባወጣችው ወታደራዊ መመሪያ ለብሔራዊ ደህንነቴ ኔቶና ዩናይትድ ስቴትስ ዋነኞቹ ስጋቶቼ ናቸው አለች። ፕሬዚዳንት ቭላዲሚር ፑቲን ናቸው አዲሱን የወታደራዊ ዶክትሪን ዛሬ ይፋ ያደረጉት። የመመሪያው የወታደራዊ መምሪያው ዋና ጭብጥ ግን ከቀድሞው ብዙም እንደማይለይ ተመልክቷል። አዲሱ የሩሲያ ወታደራዊ መመሪያ ኔቶ ማለት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት እያደረገ ያለው የመስፋፋት ፖሊሲ ትልቁ ስጋት ነውም ተብሏል። በመጨረሻም ሰሜን ምስራቅ ህንድ ውስጥ በብዙ መቶዎች የሚቆጠሩ ሰላማዊ ሰልፈኞች ለተቃውሞ መውጣታቸው ተገለጠ። ምክንያት በዚህ ሳምንት ውስጥ የጎሳ አማጽያን 76 ሰዎችን በተቀነባበረ መልኩ በመግደላቸው፣ ተቃዋሚዎቹ ዛሬ አርብ የአሳም ክፍለ ግዛት ዋና ከተማ በሆነችው ጉዋሂቲ ውስጥ በመሰብሰብ ግድያውን ፈጽመዋል ያሏቸውን ተገንጣይ አማጽያን አውግዘዋል። የግዛቲቱ የፖሊስ ኃይል ጥቃቱን ለመከላከል ባለመቻሉም ሰልፈኛው ተቃውሞውን በዚሁ ስብስቡ አሰምቷል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። በሶስት ሰዓት ሌሎች ተጨማሪ የዜናና ዘገባ ይዘን ቀርባለን። ደህና ምሽት። አዲሱ አበበን ለዜናዎቹ እናመሰግናለን። ከምሽቱ ሶስት ሰዓት በ2 እና በ5 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ልዩ ፕሮግራም ነው። አሁን ወደ መጀመሪያው ርዕስ እናልፋለን። በአውሮፓ የዘመን አቆጣጠር 2014 ዓ ም በአሜሪካ ድምፅ የቀረቡት ዘገባዎችና ልዩ ልዩ ዝግጅቶች ምን መልክ ነበራቸው? አንኳር ናቸው ከሚባሉት የተወሰኑትን መለስ ካቸው አመሃ መለስ ብሎ በተከታዩ ዘገባው ይዳስሳል። ግንቦት 20 የኢትዮጵያ ሕዝብ አብዮታዊ ግንባር ኢህአዴግ በኢትዮጵያ የመንግሥት ሥልጣን ከጨበጠበት ከ1983 ዓ ም በኋላ ባሉት ዓመታት ሁሉ በየዓመቱ በተለያየ ድምቀት ሲከበር ቆይተዋል። ባለፈው ዓመት ግንቦት ወር ወይንም በአውሮፓውያን ዘመን አቆጣጠር ሜይ ወር 2014 ላይ በዓሉ በአዲስ አበባ ስቴዲየም በተከበረበት ወቅት ከወትሮው የተለየ ድምቀት ነበረው ማለት ይቻላል። ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝም የፖሊሲ አቅጣጫ የሚያሳይ የሚመስል ንግግር አድርገው ነበረ የገዢው ፓርቲ ኢህአደግ አንዳንድ አመራሮችም የሚፈጥሩትን የዴሞክራሲ እንቅፋትነትን እንደተለመደው በኃላፊነት መንፈስ እያስወገድን ዴሞክራሲያችን የበለጠ እንዲጎለብት እናደርጋለን ይህንን ለማድረግ የሚያስችለንን በኢህአደግ ተነሳሽነት የተዘጋጀ የሥነ ምግባር ሕግ ያለን በመሆኑ በጽናት ተግባራዊ እናደርጋለን ከዚያ በኋላ ግን ይህ እንዴት ተግባራዊ እንደተደረገ በኦፊሴል የተገለጸ ነገር አልነበረም። ጠቅላይ ሚኒስትሩ ወደ ሥልጣን ከወጡበት ጊዜ ጀምሮ በገዢው ፓርቲ ውስጥ አንዳንድ የአመራር አባላት ለዴሞክራሲ ስርዓት እንቅፋት መሆናቸውን ሲናገሩም የመጀመሪያቸው ነበረ። በአገሪቱ እየተገነባ ነው ላሉት ዴሞክራሲያዊ ስርዓት ትልቁ እንቅፋት የሚመጣው ግን ስማቸውን ለይተው ባይጠሯቸውም ከአንዳንድ ተቃዋሚ ፓርቲዎች እንደሆነ ገልጸው ነበረ አንዳንድ የቀድሞ ስርዓት አባዜ ያልለቀቃቸው አመራሮች የሚመሯቸው ፓርቲዎች ውስጥ አንዳንዶቹ በትክትግል ለመፋለም ከወሰኑና ከአሸባሪዎች እንዲሁም የገበያ አክራሪ ኃይሎች ተላላኪ በመሆን በሚያካሄዱት አፍራሽ ተግባር ምክንያት ሂደቱን ወደኋላ ለመጎተት የሚያደርጉትን እንቅስቃሴ ሕጉ በሚፈቅደው መሰረት መመከትና ዴሞክራሲያችን እንዲጎለብት ማድረግ ይገባናል። ጠቅላይ ሚኒስትሩ አፍራሽ ካሏቸውና ከሻዕቢያ መንግስት ጋር ይተባበራሉ ካሏቸው ድርጅቶች መካከል ግንቦት ሰባት የተሰኘውን ድርጅት ዋና ጸሐፊ አቶ አንዳርጋቸው ጽጌን የኢትዮጵያ መንግስት እንደያዛቸው የታወቀውም በሐምሌ ወር የመጀመሪያ ሳምንት ነበረ። መንግሥት አቶ አንዳርጋቸው እንደያዛቸው በወቅቱ ይፋ ባያደርግም፣ ዘግይቶ ግን በመንግሥት መገናኛ ብዙሐን በተለይም በኢትዮጵያ ቴሌቪዥን አቶ አንዳርጋቸው ጽጌን ከየመን ሰንአ ከአገሪቱ የጸጥታ ኃይሎች ጋር በመተባበር እንዳያዛቸው ገልጿል። ምስላቸውንም አሳይቷል። አቶ አንዳርጋቸው በተያዙበት ወቅትም ከአንድነት፣ ከሰማያዊ፣ ከአረና ፓርቲዎች አመራር አባላት መካከል አራት ሰዎችን ፖሊስ በሽብር ወንጀል ጠርጥሬያቸዋለሁ በማለት በቁጥጥር ስር አውሏቸዋል። እነዚህ አራቱ ተጠርጣሪዎች ከሌሎቹ ስድስት ሰዎች ጋር በአንድ የክስ መዝገብ ተጠቃልለው በአሸባሪነት አቃቤ ሕግ ክስ መስርቶባቸዋል። አራቱ የፓርቲ አመራር አባላት ከአንድነት ፓርቲ አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ ከሰማያዊ ፓርቲ አቶ የሸዋስ አሰፋ ከአረና ፓርቲ አቶ አብርሃ ደስታ ናቸው። ከዚህ ቀደም ብሎ ደግሞ የዘጠኙ ጦማርያንና ጋዜጠኞች እስር በኢትዮጵያ በ2014 ከተፈጸሙት ኩነቶች መካከል ወደ ውጩ ዓለምም የፈሰሰ ነበረ። የተለያዩ የሰብአዊ መብት ተሟጋጅ ድርጅቶችንም ያሳሰበና የተለያዩ መግለጫዎችንም የሰጡበት ጉዳይ ነበረ። በወቅቱ ከተያዙት መካከልም በወቅቱ ከተያዙት መካከልም ፎርቹን ለተባለው ሳምንታዊ እንግሊዝኛ ጋዜጣ በፍሪላንስ ኮንትራት ይሠራ የነበረው ተስፋለም ወልደየስ በፀጥታ ኃይሎች እንዴት እንደተያዘ የአይን ምስክር የነበረችውና ጎረቤቱ ወይዘሮ ጽዮን ግርማ ለቪኦኤ አስረድታ ነበረ። ሲያዝ አይቻለሁ። ማየት ያየሁት ደግሞ ተጠርቼ ነው ያየሁት። የተጠራሁት ቤቴ ነበርኩኝ፣ ሶስት ሰዓት ተኩል ላይ የቤቴ በር በጣም በኃይል ተንኳኳ። ደነገጥኩ ማታም ስለነበረ እና ዘልዬ ስወጣ ምንድን ነው ብዬ ስጠይቅ ተስፋለም ተይዟል፣ ይፈልግሻል፣ ይጠራሻል የሚል የቁጣ ድምፅ ሰማሁ። ምን ሆኖ ተጣልቶ ነው የመሰለኝ ወይም ከሰው ጋር በእርግጥ ተስፋለም የሚጣላ ልጅ አይደለም። ግን የሆነ ችግር ገጥሞት ጥሩልኝ ያለን የመሰለኝ እና እየበረርኩኝ ስሄድ ተከቧል። ወደ አስር ሰው፣ ስምንት ወይም ዘጠኝ ሰው የሚሆን አንድ ሰባት የሚሆን ሲቪል የለበሱ ወጣቶች ናቸው፣ ይዘውታል እቃ በፌስታል ተይዟል እና ደነገጥኩ። ከሌላ የተሰረቀ እቃ ገዝቶ ይሆን እንደዚህ አይነት የለም። ምንም አልጠረጠርኩም፣ ሌላ ነገር ከዛ ያለፈ ምንድነው? ተስፋለም ምንድነው? ስለሱ እሱ እንዲናገር እድል አልሰጡትም። እነ ተስፋለም በአሁኑ ወቅት በሽብር ወንጀል ተከሰው ወህኒ ቤት ይገኛሉ። በ2014 በውጭም በውስጥም ኢትዮጵያን ያነጋገረው ጉዳይ ደግሞ የኢትዮጵያ አየር መንገድ አውሮፕላንን ወደ ስዊትዘርላንድ ጄኔቭ የወሰደው የረዳት አብራሪ ኃይለ መድህን አበራ ጉዳይ እንደነበረ አይዘነጋም። ኃይለ መድህና አበራ አይሮፕላኑን ጄኔቭ እንዳሳረፈ በመስኮት በኩል በገመድ በመውረድ እጁን ለጸጥታ ኃይሎች መስጠቱንም አያሌ ዓለም አቀፍ መገናኛ ብዙኃን ዘግበው ነበረ። የኢትዮጵያ የመንግሥት ኮሚኒኬሽን ጽሕፈት ቤት ሚኒስትር አቶ ሬድዋን ሁሴን በወቅቱ ስለ ጉዳዩ ያሉት ግን ትንሽ እየተለየ ነበረ። አሁን በዘጌት ብሎ ያረጋገጥ ነው። እዛ አካባቢ ከሚወጡ ምንጮች እንደተነገረን ከሆነ ምክትል አብራሪው ነው ጠለፋውን ያካሄደው። ዋናው አብራሪ ጣሊያናዊ ናቸው። የተወሰነ ጊዜ ከበረሩ በኋላ ለረፍት ወጣ ብለው ሲም እስኪመለሱ ድረስ የበረራ ክፍሉን ቆልፎባቸው ምክትል አብራሪው እስከ መጨረሻው ይዞ እንደሄደ ለማረጋገጥ ተችሏል። እዛ ከደረሰ በኋላም ለማምለጥ ሙከራ አድርጓል፣ አልተሳካለትም። በስዊዘርላንድ በጄኔቭ የጥታ ሰራተኞች ቁጥር አሁን በስር ላይ እንደሚገኝ ለማረጋገጥ ነው የተቻለው። ቀደም እንዳለው የሆነው የተነገረው ብዙ ነው። አሳዛኙ የታዳጊ ወጣት ሀና ላላንጎ በአሰቃቂ ሁኔታ በቡድን ተደፍራ ለህልፈት ህይወት መዳረጓን ዘግበናል። ከአዲስ አበባና አካባቢዋ የኦሮሚያ ከተሞች ማስተር ፕላን ጋር ተያይዞ ስለተነሳ ሁከትና ስለ ደረሰው ጉዳት ዘግበናል። ስንቱ ይነሳል በዚሁ ይውቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በፈረንጅ 2014 ዓ ም ኢትዮጵያ ውስጥ በርከት ያሉ ፖለቲካዊ ማኅበራዊና ምጣኔ ሀብታዊ ክንዋኔዎች ተስተውለዋል። በመጪው ግንቦት ለሚካሄደው አጠቃላይ ምርጫ እንቅስቃሴዎች መጀመራቸው፣ በአባይ ወንዝ ላይ የሚካሄደውን ታላቁን የኢትዮጵያ ህዳሴ ግድብ ግንባታ አስመልክቶም ከግብፅ ጋር የተፈጠረው ልዩነት እየረገበ ቢያንስ ወደ መነጋገር እየተለወጠ መምጣቱ ይጠቀሳሉ። እስክንድር ፍሬው ለዛሬ ያተኮረባቸው የዓመቱ አበይት ክንዋኔ ነጥቦች ናቸው። ይቀጥላል። የራሷ የዘመን አቆጣጠር ያላት ኢትዮጵያ አሮጌውን የፈረንጆች 2014 ዓ ም የጀመረችው ባለፈው የ2006 ዓ ም አራተኛ ወር ላይ ነው። ከዚያ ጀምሮ ባለው ጊዜም የመገናኛ ብዙሀንን ሽፋን ያገኙ ትኩረት የሳቡ ፖለቲካዊ ጉዳዮች ጥቂት አይደሉም። በየአምስት ዓመቱ ከሚካሄደው አጠቃላይ ምርጫ አምስተኛው የሆነው የ2007ቱ ምርጫ እንቅስቃሴ የተጀመረው በዚሁ የፈረንጆች አሮጌ ዓመት ነው። የጊዜ ሰሌዳ ይፋ ተደርጓል። በጊዜ ሰሌዳው መሠረትም የተለያዩ የምርጫ ክንውኖች ቀጥለዋል። የዚህኑ የ2007 ጠቅላላ ምርጫ የጊዜ ሰሌዳ በጋዜጣዊ መግለጫ ይፋ ያደረጉት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ለዚህኛው ምርጫ ካለፈው ልምድ በመውሰድ ጭምር የተለየ ዝግጅት መደረጉን አስረድተዋል። በተሻለ ሁኔታ ራሳችንን አመቻችተናል። በተሻለ ሁኔታ ራሳችንን አጠናክረናል። የሰው ኃይል አሰላለፋችን ከመቼውም ጊዜ የበለጠ ለምርጫ 2007 ሳይሆን ለቀጣዩ 20 30 ዓመት ምን መምሰል እንዳለበት ብለን ነው ሰራነው። የዚህ አጠቃላይ ምርጫ የድምፅ መስጫ ቀን ግንቦት 16 2007 መሆኑን ፕሮፌሰር መርጋ ተናግረዋል። እስካሁን ባለው ሂደት ከተከናወኑት መካከልም ፓርቲዎች የመወዳደሪያ ምልክቶቻቸውን መርጠዋል፣ የህዝብ ታዛቢዎች ምርጫም ተካሂዷል። ከታህሳስ 16 እስከ ጥር 27 ደግሞ የፖለቲካ ፓርቲዎች እጩዎቻቸውን ያስመዘግባሉ። የእስካሁኑ ክንውን የተሳካ መሆኑንም የኢትዮጵያ ብሔራዊ ምርጫ ቦርድ እየገለጸ ነው። ተቃዋሚ ፓርቲዎች ግን ገና ከመነሻው ነው ሂደቱን መተቸት የጀመሩት። በሁለት ሺ ሁለት የተካሄደው ምርጫ ነጻና ዲሞክራሲያዊ አልነበረም የሚሉት መድረክን የመሳሰሉ ተቃዋሚዎች ዘንድሮ ያ እንዲደገም እንደማይፈልጉ ይናገራሉ። ከጊዜ ሰሌዳው በፊትም ምርጫ ለማካሄድ የሚያስችሉ ምቹ ሁኔታዎች እንዲሟሉ ጠይቀዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የሁለት ሺ ሁለቱ ሁኔታ እንዳይደገም የጠየቀው ሰላማዊ ሰልፍ በመጥራት ጭምር ነበር። ዋነኛ ጥያቄያቸው ከገዢው ፓርቲ ኢህአደግ ጋር በምርጫው ዙሪያ መነጋገር መሆኑን የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለሰልፈኞቹ ባደረጉት ንግግር ጠቁመዋል በዛሬው ዕለት በትንሹ ይህንን አሳይተናል በቀጣይ ደግሞ ተደጋጋሚ ጥያቄዎች በማቅረብ ስርዓቱን እንደምናስጨንቅ እና ወደ ድርድርም እንዲመጣ እንደምናስገድደው በህዝባችን ጉልበት ይህንንን የምናሳይበት ጊዜ ሩቅ አይሆንም። በተቃዋሚ ፓርቲዎች የሚቀርቡ ቅሬታዎችን እያጣራ መሆኑን የገለጸው የብሔራዊ ምርጫ ቦርድ አንዳንዶቹ ጥያቄዎች ግን እንደማይመለከቱ ጠቁሟል። በተለይም ከኢህአደግ ጋር እንነጋገር የሚለው ጥያቄ በፓርቲዎቹ በራሳቸው እንጂ እርሳቸው በሚመሩት ተቋም እንደማይመለስ ነው የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ያስረዱት። ከገዢ ፓርቲ ጋር ውይይት ማድረግ አለብን ቦርዱ ያመቻችልን ቅድም ያልኳቸው ይህ የጋራ ምክር ቤት በጋራ ምክር ቤታቸው ነው መስራት ያለባቸው። ከገዢው ፓርቲ ገሌን አንድም ሁሉንም ሕጋዊ ፓርቲ እንጠራለን። እኛ በራሳችን ፕሮግራም፣ በራሳችን የውይይት መድረክ ቦርዱና ፖለቲካ ፓርቲዎች ተቀራርቦ ጤናማ የሆነ እንቅስቃሴ እንዲያደርጉ ሁሉንም አቀራርበን እንዲወያዩ እናደርጋለን። በአስተዳደር ጉዳዮች ላይ ገዢውን ፓርቲ ሌሎቹም ሀሳብ የሚቀያየሩበትና መፍትሄ የምንሰጥበት መድረክ እናመቻቻለን። ችግሮች አሉ የተባሉበት ደግሞ ወደ ክልሉ እየተንቀሳቀስ መፍትሄ እንሰጣለን። የገዢው ፓርቲ ኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝም ድርጅታቸው የተቃዋሚዎቹን ጥያቄ እነርሱ ባቀረቡት መንገድ እንደማይቀበለው ነው የገለጹት። ከእያንዳንዱ ፓርቲ ጋር በተናጠል መነጋገር እንደማይቻልም ተናግረዋል። እንነጋገር የሚል ጥያቄ ያቀረቡት ፓርቲዎች የምርጫ ስነ ምግባር ደንቡን ፈርመው የአገር አቀፍ የፖለቲካ ፓርቲዎች ምክር ቤት አባል መሆን እንደሚችሉ ግን አስታውቀዋል። እናም የ2007ቱ የምርጫ ሂደት በገዢው ፓርቲ ኢህአዴግና መድረክን በመሳሰሉ ተቃዋሚ ፓርቲዎች መካከል ያለው ልዩነት ባልተፈታበት ሁኔታ ቀጥሏል። አሮጌው የ የ2014 የፈረንጆች ዓመት በአባይ ወንዝ ላይ እየተገነባ የሚገኘውን ታላቁን የኢትዮጵያ ህዳሴ ግድብ መነሻ ያደረገው የኢትዮጵያና ና የግብፅ ልዩነት ወደ መነጋገር ያመራበት ውጥረቶች የቀነሱበት ነው። እናም አተካራ ውስጥ የገቡ የመሰሉት ኢትዮጵያና ግብፅ ዲፕሎማሲን መርጠዋል፣ መነጋገርን አስቀድመዋል። ግንባታውን አጠናክራ የቀጠለችው ኢትዮጵያም ሶስተኛ ዓመቱን አክብራለች። ለሁለቱ አገሮች ግንኙነት መሻሻል የመጀመሪያው በር የተከፈተው በዚሁ የ2014 የፈረንጆች ዓመት ሰኔ ወር ላይ በኢኳቶሪያል ጊኒ ማላቡ በተካሄደው የአፍሪካ ህብረት የመሪዎች ጉባኤ ነው። ከዚያ ጉባኤ ጎን ለጎን ያኔ አዲስ የነበሩት የግብፅ ፕሬዚዳንት አብዱልፈታህ ኤልሲሲና የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተገናኝተው ተወያዩ። ግንኙነቶች በተለያዩ ደረጃዎች እንዲካሄዱ መነጋገር እንዲቀጥልም ለባለስልጣኖቻቸው መመሪያ ሰጡ። ከዚህ በኋላ ሁኔታዎች እየተቀየሩ መጡ። የግብፅ የውጭ ጉዳይ ሚኒስትር ሰምሃ ሽኩሪ لأي أبرا رود إنه نبحر. since uh, I have taken office, uh, I have come to Addis now uh, almost every month. Uh, this is upon the directive uh, that uh, both of us have received from uh, President abdel fattah el sisi and uh, his brother, uh, Prime Minister of Ethiopia, to maintain our very uh, strong uh, contacts, to maintain the momentum of our relations. بزيد خلاف النتلايك تكمل كوزي جمرو بيو ربميبال في النت ودار دي شابي ነው ይህ ደግሞ ሁለታችንም ከፕሬዝዳንት አብዱልፈታህ ኤልሲሲና ወንድም ከሆኑት ከኢትዮጵያው ጠቅላይ ሚኒስትር በተቀበልነው ነው መመሪያ መሰረት ነው በየጊዜው መገናኘታችንን በጥንካሬ እንድንቀጥል የግንኙነታችንን መንፈስም ይዘን እንድንጓዝ ነው ያሉት። በርካታ አባላት ያሉት የኢትዮጵያ የህዝባዊ ዲፕሎማሲ ቡድን በግብፅ ጉብኝት ያደረገ ሲሆን ውጤታማ ተግባር ማከናወኑም ተገልጿል። የግብፅ ፕሬዚዳንት አብዱልፈታህ ኤልሲሲ ለጉብኝት ወደ አዲስ አበባ መምጣት እንደሚፈልጉም በኢትዮጵያ ባለስልጣናት እየተገለጸ ነው። የዚህ ጉብኝት ውጤት የኢትዮጵያ አጠቃላይ ምርጫ ቀጣይ ሂደቶችም 2015ን ይጠብቃሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ቀጣዩና የመጨረሻው ቅንብር በ2014 ዓለማችንን ክፉኛ ስላስደነገጠው የኢቦላ ወረርሽኝ የተቀነባበረ ዝግጅት ነው። አዘጋጁ ሰለሞን አባተ። ታይቶ የማይታወቅ የሚል ሐረግ ዘንድሮ ብዙ ሰማን። በተለይ በተለይ ምዕራብ አፍሪካን እያመሰ ያለውና ድፍን ዓለምን ያስጠበበው የዘንድሮ ኢቦላ ወረርሽኝ በዐይነቱም በስፋቱም የዘንድሮ ብቻ ነበር። ከዘንድሮ በፊት ታይቶ የማይታወቅ ክፉ። የገደለው ሰው ቁጥር ከሰባት ሺህ አምስት መቶ በለጠ። ለቫይረሱ የተጋለጠው ቁጥር በአጠቃላይ የሞተውን ሦስት እጥፍ ያክላል። ከመካከሉ ያለቀው አልቆ፣ የሚያገግመውም አገግሞ፣ የቀረውም አንድም የመቆሚያ አሊያም የመሸኛ ቀኑን ይጠብቃል። ደግሞም ገና ብዙዎች የዛሬ ጤነኞች እጣፈንታቸው ዛሬ ለይቶ ላይታወቅ በኢቦላ ይያዛሉ። አሁን እየተነጋገርን ባለንባት ደቂቃም ኢቦላ መንሰራፋቱን አላቆመም። ቫይረሱ በአፍሪካ ጫካዎች መሽጎ እዚህም እዚያም ከሰው ጋር በተገናኘ ቁጥር ሽብር እየፈጠረ ገፋ ቢባል በመቶዎች የሚቆጠሩ ሕይወቶችን እያጠፋ ደግሞ ወደ ዱሩ ይመለስ ነበር። ዘንድሮ ግን ምዕራብ አፍሪካ ውስጥ ወደ ዱር አልተመለሰም። ወሰኖችን እያቋረጠ፣ ከተሞችን እያመሰ ቀጠለ እንጂ፣ ዓለም አቀፍ ስጋት ሆነ። ዳካር ሴኔጎል የምትገኘው ዘጋቢያችን አን ሉክ ሁኔታውን በቅርብ ታስተውላለች። ኢቦላ ዛሬም እንደ ቆመና እንዳስገመገመ ነው ትልና የዓመቱን መከራረሚያ መለስ ብላ ትቃኛለች። በዚህ ዓመት ምዕራብ አፍሪካ ውስጥ ሲንቀሳቀሱ፣ ወሰኖችን ሲያቋርጡ ወይም በየጉዞ ኬላው ሲደርሱ፣ አይሮፕላን ጣቢያዎችና ወደቦችን ጨምሮ የሙቀት መለኪያ ዋናው መሳሪያ ሆኗል። ይቀርብልዎታል። በሦስቱ እጅግ በተጠቁት የምዕራብ አፍሪካ ሀገሮች ውስጥ ሰው መጨባበጥና መተቃቀፍ እየዘነጋ ይመስላል። ጎጂ ልማድ እንዲሉ ሆኖ ታይቷል። ዘንድሮ ደግሞም ቀብር እንደ ድሮው አይደለም፣ ባህሉ ተለውጧል። የታመመም እንደ ድሮው አይጠየቅም። የወትሮውን አይነት እንክብካቤ፣ የቤተሰብና የወዳጆች ፍቅርና ትንፋሽ አይደለም ዘንድሮ የሚያገኘው። በኢቦላ ምክንያት ከታመመ ወይም ከሞተ ሰው የሚወጡ ፈሳሾች ናቸው ቫይረሱን በፍጥነትና እጅግ በከፋ ሁኔታ የሚያስተላልፉት ተብሎ ተነግሯል። ሰውም ይህን እውነት እየሰማና እየተቀበለ ይመስላል። ወረርሽኙ ቀድሞ ልክ የዛሬ ዓመት የተጫረባትን በጊኒ ደቡብ ምስራቅ ክልል ጨምሮ ኢቦላ በቁጥጥር ስር የመዋል ጠንካራ ምልክት ገና አልሰጠም። ምዕራብ አፍሪካ ውስጥ ዘንድሮ የገባው ጅምላ ፈጅ መቅሰፍት የኢቦላ ቫይረስ መሆኑ ሳይታወቅ እንኳ ወራት አልፈዋል። ከደቡብ ምስራቅ ጊኒ ያለ ተቆጣጣሪና ሃይባይ ሰተት ብሎ ዋና ከተማይቱ ኮናክሪ ገባ። ከዚያም ድንበር አቋርጦ ሴራሊዮን ወደ ላይቤሪያም ዘለቀ። አሁንም ዝም። ባለፈው ሐምሌ ታዲያ እየታመመ ንዳዱ እየበረታበት ደሙ እዚህም እዚያም እየፈሰሰ የሚወዳድቀው ሰው ቁጥር በከፍተኛ ፍጥነት እያሻቀበ መጣ። ኢቦላ በእርግጥ ለምዕራብ አፍሪካ አዲስ ደዌ ነው። ኢቦላ ከዚህ ቀደም መካከለኛውና ምስራቅ ቀመስ አፍሪካ ላይ ነው በአብዛኛው ሲመላለስ የኖረው። ስለዚህም ውዥንብር፣ አለመረዳት፣ የተሳሳተ መረጃና መላምት፣ ፍርሃት፣ ብዙ ፍርሃት ነግሶ ቆየ። አንዳንድ ሰዎች ሕክምና አሻፈረኝ አሉ። እባካችሁ በዚህ ዐይነት በሽታ የሞተን ሰው ስትቀብሩ ራሳችሁን ጠብቁ ቢባሉም እምቢ አንሰማም አሉ። ዕውቀት በእጅጉ አጥሮ ነበረ። በአንድ የሞንሮቪያ አቅራቢያ ቀበሌ ውስጥ የሚኖሩ ሰዎች እንዲያውም በብዙ እሮሮና ተቃውሞ ሰልፍ ወጥተዋል፣ እስከ ግጭትም ተጋብዘዋል። ላይቤሪያ ውስጥ መሆኑ ነው። መንግሥታቱ ያኔ የድንጋጤና የመርበትበት ያህል ፈጣን ነው ያሉትን መፍትሔ ማቀላጠፍ ጀመሩ። አንዳንድ ቀበሌዎች ዙሪያቸውን ዘጓቸው ማንም እንዳይገባ፣ ማንም እንዳይወጣ። በአንዳንድ አካባቢዎች ደግሞ በሕመሙ የተጠረጠሩ ሰዎች ከሌሎች ተነጥለው እንዲቆዩ ተደረገ። በየአውራ ጎዳናው ላይ ግዙፍ ጽሑፎች ይሰቀሉ ጀመር። ኦ ኢቦላ ገብቶአል፣ ኢቦላ በሀገሩ አለ የሚሉ የኢቦላ ምልክቶች ምን እንደሆኑ የጤና ሠራተኞች በየመንገዱና በየአደባባዩ ላይ እየጮኹ መናገርና ማስተማር ያዙ። ምናልባትም በየቤቱ ታሞ የተኛ ሰው እንዳለና ችግሩ ኢቦላ እንደሆነ ለማጣራትም በየበሩ እየዞሩ ማንኳኳትን የዕለት ተዕለት ሥራቸው አደረጉ። የኢቦላን ስርጭት ለማቆም ህሙማኑ እንክብካቤ ሊያገኙ የሚገባው ከራስ እስከ እግራቸው ሙሉ በሙሉ በተለየ ልብስ በተሸፈኑ የሰለጠኑ ባለሙያዎች ነው። በኢቦላ ምክንያት ሰው ሲሞትም አስከሬኑ መዘጋጀትና መቀበርም ያለበት ለዚሁ ጉዳይ ተብሎ ልዩ ዝግጅት ባደረጉ የባለሙያዎች ቡድኖች ነው። የአሳዛኙ ታሪክ ቀለበት ደግሞ እንደገና ይዞራል። ምላሹን አጠንክሮ መያዝ አልተቻለም። እነዚህ አገሮች እንዲሁም የጤና ተቋሞቻቸው እምብዛም የሚያዛኑ አልነበሩም እኮ። ኢቦላ መጣና እንኳን ዘንቦብሽ አይነት አደረጋቸው። በችግር ተዋጡ፣ ተተበተቡ፣ ተሽመደመዱ። ወረርሽኙ ሀገራችን መግባቱ እንደታወጀ በእጃችን የነበሩንን አምቡላንሶች በጣቶቼ ቆጥሬ ሳልጨርሳቸው አልቀርም። ይህ ታዲያ እጅግ ወጣ ገባ በሆነው በእኔ ሀገር ለሚኖረው ስድስት ሚሊዮን ሰው መሆኑ ነው። የሴራሊዮን የጤና ጥበቃ ሚኒስትር አቡባክር ፎሃና ናቸው። ባለፈው መስከረም ውስጥ ላይቤሪያ ዋና ከተማ ሞንሮቪያ ውስጥ የነበረው ሁኔታ እጅግ አስፈሪ ነበር። በየዕለቱ በኢቦላ የሚያዘው ሰው ቁጥር በእጥፍ አሻቀበ። እንዲህም እያለ በየሦስት ሳምንቱ የነበረውን እጥፍ እየሆነ ያስገመግም ነበር። መደበኛ ሆስፒታሎች ተዘጉ። በኢቦላ ሕክምና እንክብካቤ ማዕከላት ውስጥ የነበረው የባለሙያ ኃይል ጭር ሲሆኑ የሚበቃ አልሆነም። ላይቤሪያዊው ሐኪም ጃክሰን ኒያማ ድንበር የለሽ ሐኪሞች ለሚባለው የሕክምና ግብረ ሰናይ ድርጅት ይሠራሉ። ለተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት በስልክ በሰጡት ማብራሪያ እንዲህ ብለው ነበር ሰዎችን ከበራችን ለመመለስ ተገደናል። ደጃፋችን ላይ እየወደቁ እየሞቱ ነው። አሁንም ከእናንተ ጋር እየተነጋገርኩ ባለሁበት ጊዜ እንኳ ሰዎች በየማዕከሎቻችን ደጆች ላይ ተኰልኩለው ሕይወታቸውን እንድናድንላቸው እየተማጸኑ ነው። ዓለም አቀፉ ማኅበረሰብ አሁኑኑ ፈጥኖ ካልተነሣ ሁላችንም ተጠራርገን እንጠፋለን። የተባበሩት መንግሥታት ድርጅት በአካባቢው ተሰማርቶ የሚሠራ የኢቦላ ተልዕኮ አቋቋመ። ዩናይትድ ስቴትስ የኢቦላ ሕክምና ጣቢያዎችን እንዲመሠርቱ እንዲገነቡም ሦስት ሺህ ወታደሮቿን ወደ ላይቤሪያ ላከች። ወርሃ ጥቅምት የዓለም አቀፉ ማኅበረሰብ ምላሽ በእጅጉ የተጠናከረበት ሆነ። ያ መነሳሳት እነሆ ዛሬን አቋርጦ ለመጪው አዲስ ዓመትም እንደሚቀጥል ታምኗል። አሁንም ቢሆን ግን እጅግ የከበዱ ፈተናዎችና ብርቱ ሥራ ከፊት ተደቅኗል። በዚህ ዓመት በኢቦላ ምክንያት ከሞተው ሰው የሚበልጠው እንዲያውም ከአጠቃላዩ የሞት አደጋ ግማሽ ያህል የሚሆነው የደረሰው ላይቤሪያ ውስጥ ነው። ከቀረው የበዛው የደረሰው ደግሞ ጊኒና ሴራሊዮን ውስጥ ነው። በሦስት አህጉሮች በአጠቃላይ ስምንት ሀገሮች ውስጥ ነው ዘንድሮ ኢቦላ የነበረው። ይህም ሁኔታ እስከ ዘንድሮ ታይቶ የማይታወቅ ነበር። ምዕራብ አፍሪካ ውስጥ ከኢቦላ ጋር ተናንቀው የሰውን ሕይወት ለማትረፍ ሲረባረቡ 350 የጤና ባለሙያዎች ለኢቦላ ተጋልጠው ሞተዋል። በዚህ በያዝነው ወር መጀመሪያ ላይ ብቻ ሴራ ሊዮን ሦስት ከፍተኛ ሐኪሞቿን አጣለች። በዚህ ዓመት ለኢቦላ ቫይረስ ተጋልጠው ከታመሙትና የሕክምናና እንክብካቤ ድጋፍ ካገኙት አርባ ከመቶ ያህሉ ድነዋል። እጅግ ፈጣን በሆነና በተሳካ ሁኔታ መንቀሳቀስ የቻሉት ሴኔጎልና ናይጄሪያ በሽታውን ገና ከመታየቱ መቅጨትና ማጥፋት ችለዋል። ይህ የምዕራብ አፍሪካ መጠነ ሰፊ የኢቦላ ወረርሽኝ ያስገኘው አንድ በጎ አጋጣሚ ግን ተሰንቅሮ ወደፊት መንቀሳቀስ አቅቶት የነበረውን በኢቦላ በሽታ እንዲሁም በክትባትና በመድኃኒቶች ፍለጋ ላይ የሚካሄደው ምርምር ተመልሶ እንዲያንሰራራና ወደፊት እንዲገፋ ለማድረግ አስችሏል። አፍሪካ አቀፍና ዓለም አቀፍ ትብብርም ተነሳስቷል፣ ተጠናክሯል። ሙከራዎች ለመከላከያ ክትባቶቹም ለፈውስ ሰጪ መድኃኒቶቹም እየተካሄዱ ናቸው። እዚህም እዚያም ከተጠናከረው ዕውቀትና ከአበረታች ግኝቶች ጋር በቅርቡ ኢቦላ ይሸነፋል የሚል ተስፋ በብዙዎች ዘንድ አድሯል። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሠራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታቸው ሳስተናግዳቸው የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን ይመራልን ኃይሉ ታምራት ነው። መልካም tide carols being sung by Quan folks dressed up like Eskimos. Everybody knows a turkey and some mistletoe help to make the season bright. with their eyes To see if a reindeer really know how to fly. And so I'm offering this simple friend. This program has come to you from the Voice of America, Washington.